ባለፈው ሳምንት በጦር ጄኔራሎቻቸው ከስልጣን ለተወገዱት የሱዳን የቀድሞ ፕሬዚዳንት ኦማር ሐሰን አልበሽር ጥገኝነት ልትሰጥ እንደምትችል ዩጋንዳ ዛሬ አስታወቀች። በሌላ በኩል ግን ይህ እርምጃ በአልበሽር መንግስት ግፍ ለተፈጸመበት የሱዳን ሕዝብ ስድብ ነው ሲሉ አንድ የዩጋንዳ የሰብአዊ መብቶች ተሟጋች ተቃውመዋል። ሐሊማ አቱማኒ ከካምፓላ ያጠናቀረችው ያጠናቀረችው ዘገባ አለ ቆንጅታ እየታቀርበዋለች የዩጋንዳ የውጭ ጉዳይ ሚኒስትር ደኤታ ኦኬሎ ኦሪየም ናቸው። ከስልጣናቸው የተወገዱትን የሱዳኑን ፕሬዝደንት ሀገራችን ትቀበላቸው ይሆናል ብለው ትናንት የተናገሩት ፕሬዚደንት ኦማር በሽር ኡጋንዳ ጥገኝነት እንድትሰጣቸው ካመለከቱ የኡጋንዳ ፕሬዚዳንት ሊቀበሉት ይችላሉ። ኦሪየም ዛሬ ለቪኦኤ በሰጡት ቃል ዩጋንዳ በሽር ልምጣ ብለው ከወሰኑ ማንንም ይቅርታ የምትጠይቅበት ጉዳይ አይደለም ብለዋል። አክለውም ሚኒስትር ደኤታው የቀድሞውን የሱዳን ፕሬዚደንት በሽርን በጦርነት ወንጀል፣ በሰብእና ላይ በተፈጸሙ ወንጀሎች፣ በዳርፉር ህዝብ ላይ የዘር ማጥፋት ፈጽመዋል ብሎ በመወንጀል እንዲታሰሩ ማዘዣ ያወጣባቸውን የዓለም አቀፍ ወንጀል ፍርድ ቤት ዩጋንዳ እውቅና ያልሰጠችው አካል እንደሆነ ተናግረዋል። የዩጋንዳ ሽግግር ፍትህ ዓለም አቀፍ ማዕከል ኃላፊ ሳራ ካሴንዴ በበኩላቸው የሚኒስትር ደኤታው መግለጫ አሳዛኝና የበሽርን ሰለባዎች እንደ መስደብ የሚቆጠር ነው ሲሉ ነቅፈዋል። ዩጋንዳ አይሲሲን ማለት ዓለም አቀፉን ፍርድ ቤት ያቋቋመውን የሮሙን ድንጋጌ የፈረመች ሀገር ሆና ሳለ ሚኒስትር ደኤታው ስለምን ይህን ይላሉ? ያሉት ካሳንዴ ዩጋንዳ በሽር አገሯን ከረገጡ የማሰር ህጋዊ ግዴታ አለባት ብለዋል። ይህም ብቻ አይደለም አሉ አስከትለው ዩጋንዳ የ1951ን የስደተኞች ዓለም አቀፍ ድንጋጌ ፈርማለች። ያ ድንጋጌ በጦር ወንጀል እና በዘር ማጥፋት የተከሰሱ ሰዎችን በስደተኝነት መቀበልን በህግ የሚከለክል ነው ሲሉ አስታውሰዋል።